በኢትዮጵያ ከቅዳሜ ጀምሮ ተግባራዊ እንደሚደረግና ለስድስት ወራት እንደሚዘልቅ ይፋ ስለሆነው የአስቸኳይ ጊዜ አዋጅ ሁለት የሕግ ባለሙያዎችን አነጋግረናል። የቀድሞው የፍትህ ሚኒስቴር ጠቅላይ አቃቢ ሕግና መምሪያ ኃላፊ አቶ አለማየሁ ዘመድኩን እንዲሁም የዞን ዘጠኝ የኢንተርኔት አምደኛ የሰብአዊ መብቶች ተሟጋችና የሕግ ባለሙያ ወይዘሪት ሶሊያና ሽመልስ ናቸው። ያነጋገረቻቸው ጽዮን ግርማ ነች። በጣም አመሰግናለሁ። ከአቶ አለማየሁ ዘመድኩን ልጀምርና በኢትዮጵያ ቅዳሜ ዕለት የታወጀው የአስቸኳይ ጊዜ አዋጅ የሚጥሉት ገደቦች ዝርዝሮቹ በመውጣት ላይ ይገኛሉ። በዚህ አዋጅ የሚገደቡት መብቶች ምንድን ናቸው? ጠቅላይ ዐቃቤ ሕጉ የሰጡትን መግለጫ ሰምቻለሁ። ጠቅላይ ዐቃቤ ሕጉ እያስቀመጡት ነገር ምንድን ነው? አንደኛ አዋጁ ተግባራዊ የሚሆንበት ቦታዎች ይለያሉ ብለዋል። እነሱ የት የት ቦታ እንደሆነ ዝርዝሩን አልተናገሩም። ነገር ግን በዛ ቦታ ላይ ኮማንድ ፖስቱ መብት መገደብ ብቻ ሳይሆን በህግ ተቋማት ሊሰሩ የሚችሉ ስራዎችን ተረክቦ ይመስላል። ለምሳሌ ሰው የማሰር ህገ መንግስቱ ላይ በፍርድ ቤት ነው። ማንም ሰው ያለ ፍርድ ቤት ትእዛዝ አይታሰርም ይላል። አሁን ያንን ወደ ጎን በመተው የኮማንድ ፖስቱ አስፈላጊ የሆነው ሲያገኘው የማዘዣ ትእዛዝ ሳይኖረው ሰው የማሰር ስልጣን ይኖረዋል። በዛ አስቸኳይ ጊዜ አዋጅ በታወጀበት አካባቢ የመሰብሰብ ነጻነት አይኖርም። አንዳንድ ሰልፎችን፣ የተቃውሞ ምልክቶችን ማድረግ እንደማይቻል ሲገልጹ ሰምቻቸዋለው ጠቅላይ አካባቢ እሳቸው እንዳስቀመጡት ከሆነ አንዳንዱ ነገር ይሄ አዋጅ ከመውጣቱም በፊት መንግስት ያከናውነው የነበረ ስራ እንደሆነ ታወቃል። ለምሳሌ አንድ ሰላማዊ ሰልፍ የማድረግ ነገር በረጅም ጊዜያት ተከልክሎ ቆይቷል እና አሁን በዚህ አዋጅ ውስጥ ለምን መካተት እንዳስፈለገ አላውቅም። ኦልሬዲ ተግባራዊ የሆነ የነበረ ነገር ነው። የመገናኛ ብዙሀንንም የማገድ እና እንዳያስተላልፉ የማድረግ ስልጣን ይኖረዋል ይላል። ይህንን ተግባራዊ ሲደረግ ነው የቆየው። አንደኛ ለግል ፕሬስ ተቋማት ብዙዎቹ የሌሉበት ደረጃ ላይ ደርሰዋል። አሁን በዚህ መልክ ገደብ ማበጀት ለምን እንዳስፈለገ አልገባኝም። የመሰብሰብም ነጻነት በአብዛኛው ገደብ ያለው ነው። አሁን ከቅርብ ጊዜ ወዲህ በተለይ የመሰብሰብ ፍቃድ የማግኘት ሁኔታ የሌለ ነው የሚመስለው እና ይሄን አይነት ነገሮችን፣ ገደቦችን፣ የመሰብሰብን፣ የመናገርን ተቃውሞውን በተለያየ መልክ በቃልም ሆነ በተለያየ ምልክት ማቅረብን የሚከለክል መሆኑን ዝርዝሩን ተናግረዋል እና ከሳቸው የሚታየው ነገር መብት መገደብ ብቻ ሳይሆን ኮማንድ ፖስቱ ተጨማሪ ስልጣን ሰጥቶ የህግ ተቋማት በህገ መንግስት ይሰራሉ ተብለው የተደነገጉ በህግ ላይ የሰፈሩ ተቋማትን ስራ የማከናወን ተግባራትን አብሮ የተሰጠው ይመስላል። እሺ፣ በጣም አመሰግናለሁ አቶ አለማየሁ። ወይዘሪት ሶሊያና የፌዴራል ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ የሰጡትን ዝርዝር መግለጫ አቶ አለማየሁ በከፊል ጠቀስ አድርገውታል እና እሱ ላይ ያዛ ዝርዝር መግለጫው ላይ ተከታትለሽ ከሆነ ምንድናቸው የተገደቡት፣ ተጨማሪ ነገሮች ካሉ የተገደቡት ነገሮች ምንድን ናቸው? እነሱን ጨምረሽ ኮማንድ ፖስት የሚለው ምን ማለት ነው? ምን አይነት ስልጣንስ ነው ለኮማንድ ፖስቱ የሚሰጠው? ጠቅላይ አቃቢ ህጉ ንግግር እኔም ሰምቼዋለሁኝ ከዚህ በፊት። አቶ አለማየሁ ሆነ እንዳሉት የተጠቀሱት እነዚን መብቶች መገደባቸውን በግልጽ ተናግረዋል ግን ከዛ በተጨማሪ ምናልባት ይሄ አመፅ የሚያነሳሱ ጽሁፎችን መጽሐፍ እነሱን ጽሁፎች ደግሞ ማሰራጨት ጋዊ አይደለም በዚህ የአስቸኳይ ጊዜ አዋጅ ታግደዋል ብለዋል። እኔ ግን እስከማቀው ድረስ አስቸኳይ ጊዜ አዋጁን ባይሆን በማንኛውም ሁኔታ አመፅ የሚያነሳሱ ጽሁፎችን መጽሀፍና ማሰራጨት ያው ክልክል ነው፣ በህግ የተከለከለ ነገር ነው። ስለዚህ የአስቸኳይ ጊዜ አዋጁ የጨመረው ነገር የለም። ስለዚህ በዛ በኩል ነው ምንድን ነው የምረዳው ወይ አመፅ ማነሳሳትና ከአመፅ ጋር የተያያዙ ሌሎች ቅንሱ ያሏቸውን ጽሁፎች ማሰራጨት የመሳሰሉ ነገሮች የሚለውን ነገር ደግሞ መጥቀስ የፈለጉት የሚመስለኝ በአሁን ባለው ሁኔታ በተለይ የማህበረሰብ ሚዲያ ላይ ኢንተርኔት ላይ የተለያዩ ጽሁፎች ይጻፋሉ፣ የተለያዩ ውይይቶች ይደረጋሉ። እነዛ እነዛን የሚጨምሩ ጨምሮ ለማሸማቀቅ ምንም አይነት ጽሁፎችን መጻፍ በአሁን በወጣው የአስቸኳይ ጊዜ አዋጅ ውስጥ ሲነሳ በእሱ የተነሳ ማንኛውም ሰው በጻፈው ከዚህ በፊትም ይደረጋል። በእርግጥ ግን ከዚህ በኋላ ደግሞ በተለይ በማንኛውም ሁኔታ ለማንኛውም አይነት ተጨማሪ የሆነ የመንግስት እርምጃ ለመውሰድ ለእሱ በር ለመክፈት ይመስለኛል እንጂ አብዛኛዎቹ መሰብሰብና መሰለፍ አሁንም ሰዎች ሲሰለፉና አደባባይ ሲወጡ ይገደላሉ፣ ይታሰራሉ። ያንን እናውቃለን። እንዲሁም ደግሞ ጽሁፎች እንዲ ማሰራጨት የተባሉትን ጉዳዮች ያሉት ሚዲያዎች በጣም ጥቂት ናቸው፣ ሀገር ቤት ያሉት እነሱም፣ ደግሞ በጣም ተጠንቅቀው ነው የሚሰሩት። ከዛም ውስጥ ደግሞ ብዙዎች በዚህ በአመት ማነሳሳት ተብለው እስር ቤት የገቡ አሉ። ከዛም በኋላ ጉዳያቸውን የሚከታተሉ ሌሎ ጋዜጠኞችም እንዳሉ እናውቃለን። ከዚህ በመነሳት ስናየው የጨመሩት አዲስ ነገር ያለ አይመስለኝም። በተለይ ሀሳብን በነጻነት መግለጽ መብት ጋር ተያይዞ ያለውን ገደቡም የተባለው እንደዚሁን የተገደበ ነው። ከሳተላይት የሚሄዱ የተለያዩ የሚዲያ ስርጭቶች ይታገዳሉ። ኢንተርኔት አሁን ኢትዮጵያ ውስጥ ታግደዋል። እነዛ እንደዚ አይነት ነገሮች አሉ እና እኔ የሚመስለኝ ይህንን እንዳለ እስካሁን የተደረጉ የነበሩ ነገሮችን ወደ ተግባር የመቀየር ወይም ደግሞ ህጋዊ ከለላ የመስጠት አሁን በአደባባይ በአስቸኳይ ጊዜ አዋጅ ስላወጅን ምንም ነገር ቢደረግ በአስቸኳይ ጊዜ አዋጅ የተነሳ ነው ወደሚል ከዚህ ፊት የነበረውን መንግስት ህጉን እየጣሰ የራሱ ያለውን ህግ እየጣሰ ያደርግ የነበረውን ነገር አሁን ግን የሚጥሰው ህግ እንደሌለና የአስቸኳይ ጊዜ አዋጁን በማምጣቱ ይጥሳቸው የነበሩትን ህጎች በህገ ወጥ መንገድ መንግስት ይጥሰው የነበረውን ነገር አሁን በህጋዊ መንገድ መንግስት መንግስት እነዛ መብቶች የመጣት የማስጠጣት ነገር ነው የሚመስለኝ። ኮማንድ ፖስቷ ላይ ለመጨመር ያህል ኮማንድ ፖስቱ ቃሉ ትንሽ ያው አሻሚ ነው። ምናልባት መንግስትም እንደዚህ አይነት ቃላት ብዙ ጊዜ የሚጠቀም ይመስለኛል። ግን አሁን ባለው ሁኔታ የሚመስለው የሲቪል የሆነው ወይም ደግሞ ሁላችንም የምናውቀው የህግ ተቋስ አስፈጻሚ የህግ አውጪ ተቋማት ሌሎችም እንዲሁ የመንግስት ዋና ዋና ተቋማት የሚሰሯቸው የነበሩ ስራዎች እንዳልተተው ወደ ወታደራዊና ወደ ደህንነት ስራው ወደ መሄድ ሙሉ ለሙሉ የሴኩሪቲ አይነት የደህንነት ስራዎች ወደዛ የሚመስል ነገር ነው ይመስለው። አቶ አለማየሁ፣ ከዚሁ ጋር የተያያዘ ጥያቄ ነው ማቀርብልዎት ከኮማንድ ፖስቱ እንግዲህ ሶሊያና አሻሚ የሆነ ትርጉም የሚሰጥ ነው ብላለች ና ምን አይነት መብት የሚሰጠው ይመስሎታል? ለዚህ ለኮማንድ ፖስት ምንስ ማለት ነው ዘርዘር አድርገው ሲነግሩን እንደው እርስዎ በአቃቤ ግጽፈት ቤትም ውስጥ የነበሩ እንደመሆኖ ኮማንድ ፖስት የሚባለው ነገር በጠቅላይ ሚኒስትሩ ስር ይሆናል ነው የተባለው እና እስቲ ስለ እሱ የሚገምቱትን ወይም የሚያውቁትን ማብራሪያ ያስጡ። በአንድ ሀገር ውስጥ ህግ ተርጓሚ፣ ህግ አስፈጻሚ እና ህግ አውጪ አካላት አሉ። የመንግስት ስልጣን በእንደዚህ መልክ ተከፋፍሎ ነው የሚሰራው ህገ መንግስቱ ላይ ህግን የመተርጎም ስልጣን ያለው የፍርድ ቤት እንደሆነ ይደነግጋል። አሁን የአስፈጻሚው አካል የበላይ አካል ጠቅላይ ሚኒስትሩ ነው፣ የሚኒስትሮች ምክር ቤት ነው። እንግዲህ ይሄንን ተግባር ልክ ይሄ ህጋዊ ስራዎችን ማከናወን፣ ሰዎችን ማሰር፣ ሰዎችም ወደ አይቶ ጉዳያቸውም በፍርድ አካል ነፃ መልቀቅ ወይም ፈርዶ ወደ እስር ቤት መክተት ህግ ተርጓሚው ስልጣን ነው። ምናልባት አሁን እነሱ እንዳሉት ህገ መንግስታዊ ስርአቱን ለመናድ እንቅስቃሴዎች እና ሀገሪቷን ጸጥታ አደጋ ላይ የሚጥል ተግባር የሚከናወንባቸው አካባቢዎች ላይ በጊዜውም ቢሆን ይህንን አይነት ተግባር ነጥሉ ለዚህ ለአስፈጻሚው አካል ጠቅላይ ሚኒስቴር ቢሮ ስለሚዋቀሉ፣ ከፖሊስ ጦሩ ክፍል ሊሆን ይችላል ከደህንነት ተቋማት ሊሆኑ ይችላሉ። ሌሎች አባላቶችም ሊኖሩት ይችላሉ። በእነሱ አማካይነት ይህንን የፍርድ ቤት ይከወን የነበረውን ነገር እነሱ እንዲሰሩ የተፈለገ ይመስለኛል። ይሄ ደግሞ በደርግ ጊዜ አንድ ጊዜ ወጥቶ የነበረው አዛኮ አብዮታዊ ዘመቻ ኮሚቴ የሚባል አዋጅ ነበረ ድሮ የወጣ በአስራዘጠኝ መቶ ሰባ ወይ ሰባ አንድ አካባቢ የወጣ አዋጅ ነው እና እዛ አዛኮ ላይ ማስረጃ ሳያገኝ እስከ ሶስት ወር ያስራል፣ ማስረጃ ካገኘ እስከ ሁለት ዓመት ያስራል የሚል ስልጣን ይሄን የአቤታዊ ዘመቻ ኮሚቴ ከወረዳ ጀምሮ ወደ ላይ የሚዋቀር ኮሚቴ እንደዚህ አይነት ስልጣን ሰጥቶ ብዙ ሰዎች በወጣ አዋጅ መሰረት እየታሰሩ ስቃይና መከራ የደርስባቸው ነበር። ትልቁን ውሳኔ ይሰጡ የነበሩ የአስፈጻሚ አካላቶቹ ነበሩ። ልክ የዛን አይነት ስራ ተግባር ለማከናወን አሁንም በዚህ በፍርድ ቤት ውስጥ ከሚያልፍ ይህንን ተግባር እያየ ዳኝነትም እየሰጠ እያሰረም ይህን ተግባር የሚያከናውን ስራዎችን የሚሰራ ትልቅ ስልጣን ያለው የአስፈጻሚ አካል መመስረት ይደርሰኛል። ይሄ ዓላማው እና ነገር ግን አብዛኛውን ስናየው ከአሁን በፊት ሰዎች ከህግ ውጭ ይገደላሉ። እነዚህ በህገ መንግስት የተረጋገጡ መብቶች፣ ሀሳብ በነጻነት የመግለጽ ሰላማዊ ሰልፍ ማድረግ ነገሮች ተገድበዋል። እንግዲህ አሁን ይሄ ይሄንን ተግባር የሚያከናውን በቋሚነት የተቋቋመ አንድ ቢሮ እንደማቋቋም ነው እንጂ ስራው እንኳን ሲከወን የቆየ ይመስለኛል እና ወይዘሪት ሶሊያና፣ እንግዲህ አንድ አገር በአስቸኳይ ጊዜ አዋጅ ስር ለስድስት ወር የሚዘልቅ ነው። እንግዲህ አስቸኳይ ጊዜ አዋጁ በአስቸኳይ ጊዜ አዋጅ ስር ስትወድቅ ለዛች ሀገር ምን አይነት ትርጉም ያሰጣል ወይም ምን ማለት ነው? ሁለት ነገሮችን ማየት እንችላለን። አንደኛው ያው በህገ መንግስቱ እንደተጠቀሰው አንድ ሀገር አስቸኳይ ጊዜ አዋጅ ውስጥ ነው ማለት አገሪቷ ላይ አስፈሪ የሆነ በትክክልም ደግሞ እንደ ሀገርም ህልውናን መቀጠል ማያስችል አደጋ አለ ማለት ነው ማለት ነው። ስለዚህ አይ ቲንክ በተዘዋዋሪ ሁኔታ ቀጥተኛ ባልሆነ መንገድ ይህንን እያመነ ይመስለኛል መንግስት አሁን ባለው ሁኔታ የሰላም የህልውናን ጉዳዮች አስመልክቶ ኢትዮጵያ ውስጥ በትክክል በጣም ከፍተኛ ችግር እንዳለ ያመኑበት ነው ብሎ የሚመስለኝ ምክንያቱም ይሄ አዋጅ ከመውጣቱ ከሁለት ቀን በፊት መረጋጋት በጣም በተለያዩ የሀገሪቱ አካባቢዎች አለ ሁኔታዎች ወደ ነበሩበት ሁኔታ እየተመለሱ ነው የሚሉ አይነት ዜናዎችም እየተሰሩ ነበርና እሱን አልመለሰውም። እንግዲህ ከዛ ጋር ተያይዞ ሌሎች ሌሎች ጉዳዮች አሉ። በዓለም አቀፍ ግንኙነት ላይ የሚያመጣው የራሱ ተጽዕኖ አለው። መንግስትም ደግሞ የተረጋጋች ሀገር ነው የምመራው እና ስለዚህም አጋርነቴ ከሌሎች ዓለም አቀፍ ድርጅቶች ሀገሮች እና ሌሎች ተቋማት ጋር የሚቀጥለው በዛ የተነሳ ነው የሚለውንም ነገር ጥላ የሚያጠላበት ይመስለኛል። በዋናነት ሀገር ውስጥ ላለው ህዝብ በጣም አሸማቃቂ ነው፣ በጣም ያስደነግጣል። ምክንያቱም በዚህ የተነሳ ዝርዝሩ በአዋጁ ላይ የተቀመጠውን ዝርዝር የሚያጠና ህዝብ አይኖርም። እንደዛም ቢሆን ደግሞ ዝርዝሩ በጣም ብዙ ክፍተቶች አሉት። የትኛው ስህተት እንደሆነ የትኛው ትክክል እንደሆነ የትኛው መስማ ማነሳሳት እንደሆነ የትኛው አለም እንደሆነ የማይታወቅበትን አይነት ሁኔታ ፍርሃትን በጣም ይፈጥር ይመስለኛል። በዓለም አቀፍ ደረጃ ግን እንዳልኩት ቀደም እንዳልኩት በኢንቨስትመንት ከውጭ የሚመጡ ሀገራትም ኢንቨስት በሚያደርጉ ኢትዮጵያ ላይ ባሉትም ላይ ተጽዕኖ ይኖረዋል። እሱን ከዚህ በፊትም በነበሩት ቀናት አይተናል። በተደጋጋሚ የኢንቨስትመንት ቦታዎች ተጠቁ በሚል ብዙ የዓለም አቀፍ ሚዲያዎች የዘገቡት ነው። ዓለም አቀፍ ግንኙነቶችን ነገር በመረጋጋት የተረጋጋች በምስራቅ አፍሪካ የሚለውንም ነገር ጥያቄ ውስጥ የሚከት ነው የሚመስለኝ። አቶ አለማየሁ በዚህ ላይ የሚጨምሩት አለ? እንደው አጠር አድርገው ለአንድ ሀገር አስቸኳይ ጊዜ አዋጅ ትር ናት ማለት ለአንድ ሀገር የሚሰጠው ትርጉም ምን እንደሆነ ጠቅላይ ሚኒስትሩም ሆነ ከ ሌሎቹ ባለስልጣኖች እንደተረዳ ነው። ያው በፊት ለፊት በአደባባይ እንደሰጡት ህገ መንግስታዊ ስርዓቱ አደጋ ውስጥ ነው ያለው፣ አገሪቱ አደጋ ውስጥ ናት ያለችው ብለው ነው መግለጫቸውን የሚጀምሩት እና ከዚህ መረዳት የሚቻለው የተረጋጋና የሁሉ ነገር ሰላም የሌለበት ሀገር ላይ እንዳለ ነው የምልክት የሚሰጥ ነው። እና ይሄ ሌላኛው ነገር በዜጎች ላይ ከመንግስቱ ባሻገር በዜጎች ላይ የሚፈጥረውን ነገር አለ ይሄ እንግዲህ ሁልጊዜ፣ ከዚህ በፊት እንዳየነው የሽብርተኝነትን አዋጅ ባየን ጊዜ ለትርጉም በተጋለጠበት መንገድ ሰዎች በዛ ምክንያት ተቃውሟቸውን ለመግለጻቸው ምክንያት ጥቃትና ችግር ሲደርስባቸው አይተናል። አሁንም ይሄ መሰረት አድርጎ ሰዎች ከማንኛቸውም እንቅስቃሴዎች እንዲገደቡ ይሆናሉ። ከዚህ ከማንኛቸውም እንቅስቃሴዎች ከመገደብ ባሻገር በሚያውቁት መንገድ ህጋዊ ስራ አከናወን ብለው ጥቃት ሊደርስባቸው ይችላል። የመንግስት ጥቃት ሊደርስባቸው ይችላል። ይሄን አይነት ያለመረጋጋትን የመፍጠር ሁኔታ ይኖረዋል። ይሄ አስቸኳይ ጊዜ አዋጅ አስከትሎ የሚመጣው ነገር ይህን የመሳሰሉ ነገሮች ናቸው። እሺ፣ እንግዲህ በጣም አመሰግናለሁ። በዛውም የማጠቃለ lea a y aquí, ¿no? በዛውም ሀሳባችሁን ታጠቃልሉልኛላችሁ እንደሰማነው ከትላንት ጀምሮ መንግስት የተለያዩ ይሄንን አስመልክቶ የተለያዩ መግለጫዎችን ሲሰጥ ነበር። ለምሳሌ ዛሬ አቶ ጌታቸው ረዳ በሰጡት መግለጫ የአስቸኳይ ጊዜ አዋጅ ያስፈለገው ከተቃውሞ ሰልፎች ጋር በተያያዘ ሳይሆን በሀገሪቱ ከተለያዩ አቅጣጫዎች እየመጣ ባለውና በሀገሪቱ ላይ በተደቀነው ስጋት ምክንያት ነው ብለዋል። ስጋቱ ደግሞ ኢትዮጵያን መንግስት ሳይሆን ሀገሪቱን ለማጥፋት የሚፈልጉ የውጭ ሀይሎች አሉ ብለዋል። እንደዚሁም ደግሞ ጠቅላይ ሚኒስትር ይህንን የአስቸኳይ ጊዜ አዋጅ ይፋ ባደረጉበት ጊዜ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰብአዊ መብቶች አይጣሱም፣ እንደዚሁም ዓለም አቀፍ የሆኑ በኮንቬንሽኑ የተፈረሙ ዓለም አቀፍ የሰብአዊ መብቶች አይጣሱም የሚል መግለጫ አብረው ተናግረዋል። እነዚህ መግለጫዎች ላይ ምን አስተያየት አላችሁ? ለምሳሌ ሀገሪቱን ወደ ተረጋጋ ሁኔታ ለመመለስና የተፈጠረውን ቀውስ ለማረም ተብሎ ከሆነ የወጣው ይሄ አስቸኳይ ጊዜ አዋጅ አይጠቅምም ትላላችሁ? አገሪቱን ለማረጋጋት ከሶሊያና ልጀምር። በዛው ማጠቃለያ ሀሳብሽን። አይጠቅምም ይሄ ምንም ጥያቄ የለውም። የመጀመሪያው ሲጀመር ምክንያቱም የሚጣረሱ ነገሮች ናቸው። የአስቸኳይ ጊዜ አዋጅ አውጆ ከዛ ቀጥሎ ደግሞ መብቶች አይጣሱም ማለት አይቻልም። የአስቸኳይ ጊዜ አዋጅ ማለት ራሱ ትርጉሙ መብቶችን መገደብ በራሱ ማለት ነው። የአስቸኳይ ጊዜ አዋጅ የሚባለው ራሱ ሀሳቡ ራሱ ህገ መንግስታዊ አንቀጹም ሀሳቡ በአጠቃላይም ባለሙሉ በተለያዩ ሀገሮች የሚጠቀሙበት አንድ ሀገር የአስቸኳይ ጊዜ አዋጅ አወጀ ማለት በዛ አስቸኳይ ጊዜ አዋጅ የተነሳ የሚገድባቸው መብቶች የሚገድባቸው የሰብአዊ መብቶች በእርግጥ አሉ ማለት ነው። ከዛ መካከል ደግሞ ጠቅላይ አቃቤ ህጉ ሲናገሩ አብዛኛው ከአስራ አምስት በላይ የሚበልጡትን በህገ መንግስት የጠቀሱ መብቶችን ገድበዋል። እሳቸው ሲናገሩ መናገር አይቻልም፣ መጻፍ አይቻልም፣ እንደዛ እንደዛ እያሉ የጠቀሷቸውን ብናያቸው አብዛኛዎቹን የሰብአዊ መብቶች ገድበዋል። ስለዚህ ይሄ ማለት ሰብአዊ መብት አይጣስም ማለት አይደለም የሚለውን ነገር ጋር ተቃርኖ ነው፣ እርስ በርሱ የሚጋጭ ሀሳብ ነው። አስቸኳይ ጊዜ አዋጅ ማለት ራሱ መብቶችን መገደብ ስለሆነ ማለት ነው። እሱን የሚታይ ሌላው ግን በመንግስት በኩል ሁሌ የሚነሳው አገር በተቃውሞ ሰልፎች ሳይሆን ከሌሎች ከሌሎች ጋር በመጡብን አገርን እንደ ደህንነት የሚያስጠብቁ ነገሮች አይደሉም የሚለው እንግዲህ እኛ ያልታየን ሌላ እነሱ የሚታያቸው ሀገሪቷ ላይ የመጣ የደህንነት አደጋ ካለ አስቸኳይ ጊዜ አዋጅ ሊያሳውጅ የሚችል ከሆነ መቼም ህዝቡ ሊያየው ሊያቀው የሚከታተሉ ሰዎችም ደግሞ እንደዚህ አይነት አደጋ መጥቷል ሊሉ ይገባል። መንግስት ብቻ ነው የአደጋ መጣብኝ ብሎ ያለው እና ለመንግስት ብቻ የሚታየው አደጋ ነው የሚመስለኝ እኔ። ለሌሎች በቀጥታ የሚታይ አይደለም ለሌሎች በለግለሰቦች እና ይህንን ጉዳይ ደግሞ ለሚከታተሉ ሰዎች የሚታየው መንግስት ላለፉት አስር ወራት በሁለት ክልሎች ከፍተኛ የሆነ የተቃውሞ እንቅስቃሴ የነበረበት የተቃውሞ እንቅስቃሴው በበረታ ቁጥር የነበረው ማፈና በርትቷል፣ ግድያውን በርትቷል፣ ስሩም ጠንክሯል። ይሄ ደግሞ የመንግስትን ስልጣን የመገዳደር አይነት ነገር ስጋት ውስጥ ገብቷል። ስለዚህ በተቻለው መጠን ያሉትን የህግ ህግ መንግስቱ ላይ የተጻፉ ህጋዊ የሚመስሉ ሽፋኖች ተጠቅሞ መንግስት ስልጣኑን ለማደላደል ሙከራ እያደረገ ነው የሚመስለኝ በዛው መልኩ ተጨማሪም ደግሞ በኢኮኖሚ በኢኮኖሚም ረገድ የተጎዳ የመንግስት ገቢ እየተጎዳ ያለ ይመስላል እሱንም ለማዳን እየተደረገ ያለ ጥረት ነው ብዬ ነው ማስበው እኔ እና ከዛ ባለፈ ግን ህዝብን የሚጠቅም የሀገሪቷን ደህንነት ከውጭ እውነትም እንደተባለ ከውጭ የውጭ ጠላት መጥቶ አገሪቷ ችግር ውስጥ ሆነ ያለበትም ሁኔታ ያለ አይመስለኝም ከዚህ ፊት በነበሩም እንደ ጦርነት እንኳን በተሄደባቸው ሁኔታዎች ራሱ ያስቸኳይ ጊዜ አዋጅ እንዳልታወጀ እናውቃለን በኢትዮጵያ በሀያ አምስት አመት ውስጥ ለመጀመሪያ ጊዜ ነው አስቸኳይ ጊዜ አዋጅ የታወጀው ከዚያ ፊት ጦርነት ውስጥ ነበርን

እና እንደ መፍትሄም ደግሞ የመንግስት የህዝቦችን መብት በመገደብ መፍትሄ የሚመጣ አይመስለኝም። በጣም ተቃራኒው እርምጃ የተወሰደ ነው ብዬ ነው። በጣም አመሰግናለሁ። ወይዘሪ ሶሊያና አቶ አለማየሁ፣ ጥያቄውን መድገም ያስፈልጋል ወይስ ባለበት ተረድቼዋለሁ? ሰብአዊ መብት አጠባበቅን በተመለከተ ይሄ አስቸኳይ ጊዜዎች ከመታወጁ በፊት መንግስት በአለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ጥሰት በተደጋጋሚ ሲከሰስ ነበር። ሂውማን ራይት ዎች፣ በአምነስቲ ኢንተርናሽናል በአሜሪካ መንግስት የዲፓርትመንት የውጭ ጉዳይ መስሪያ ቤት በኩል የሚወጡ በየዓመቱ የሚወጡ የሰብአዊ መብት መግለጫዎች ኢትዮጵያን በሚመለከት የሰብአዊ መብትን በተደጋጋሚ እንደሚጭት ያሳያል እና መንግስትም ለዛ ምላሽ እየሰጠ እንደዚሁ እየተከራከረ ነው የኖረው። የአውሮፓ ኮሚሽንም በተደጋጋሚ ጄኔቭ ላይ ባደረገው እንትን የኢትዮጵያ መንግስትን ባለስልጣናት እየጠራ የሰብአዊ መብት ጥሰት በሀገሪቱ ውስጥ እንደሚፈጸም ሲቀርብ ነው። በዚህ በሰብአዊ መብት ጥሰት ይሄ አዋጅ ከማወጫዎጅ በፊት ተደጋጋሚ ተጠቅሷል። ይሄ አዋጅ ለአዲስ አካል ስልጣን ነው የሚሰጠው። ለአዲስ አካል ማለት አሁን የኮማንድ ፖስት ተብሎ የሚዋቀረው አካል እንግዲህ ከሰብአዊ መብትን ያስከብራሉ ተብለው ከሚጠበቁ ተቋማት እጅ አውጥቶ ይህንን ስራ ይሄ ሰዎችን የማሰር የመመርመር አስፈላጊ ሲሆን የመፍታት ወይም ደግሞ ለፍርድ አካል የማቅረብ ስብስ ስራ ለአዲስ አካል ነው የሚሰጠው። ይሄ አዲስ አካል ቀድሞ እነዛ አካላቶች በነበሩበት ጊዜ መንግስት የሚከሰሰው አካል አሁን ደግሞ አዲስ አካል በሚይዝበት ጊዜ እኔ ሰብአዊ መብትን የሚያከብር ሁኔታ ከዚህ በኋላ ይመጣል ብሎ ማለት በጣም የሚቸግር ነገር ነው እና እኔ እንዳልኩት በመጀመሪያም ይህንን ሰብአዊ መብትን የሚገድቡ ነገሮች ከዚህ በፊት ለትርጉም ተጋልጠው፣ ሰብአዊ መብት ለመርገጫ መሳሪያ ይሆናሉ ተብሎ እንደሚባለው አሁንም በበለጠ ሁኔታ የሰብአዊ መብትን ማክበር ሳይሆን የሰብአዊ መብትን ጥሰት ያስከትላል ብዬ ነው የምፈራው። ከባድ ፍራቻ አለኝ እኔ፣ እና ይሄንን ነገር ያስከትላል ብዬ ነው የማስበው። ልክ የሽብርተኝነት አዋጅ ላይ የሚታየው የፖለቲካ ተቃዋሚዎች በሽብርተኝነት አዋጅ እየታሰሩ ወደ እስር ቤት ይወረወራሉ የሚለውን ትርጉም እንዳስከተለው ማለት ነው። ሁለታችሁንም በጣም አመሰግናለሁኝ ለዛሬ እግዚአብሔር ይስጥልኝ።